ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ በሉ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ በዛሬው ዝግጅታችን ጠቅላይ ሚኒስትር አብይ አህመድ በጅቡቲ ያደረጉት የመጀመሪያ ጉብኝትን አስመልክቶ ዘገባ ይዘናል። ጤና ለጣና ባለስልጣን ይዘናል የጣና ጉዳይ የኔ ነው። ጣና ኬኛ፣ አባይ ኬኛ እያሉ መጥተው ጣና ሀይቅ ላይ ታሪክ የማይረሳው ስራ ነው ሰርተው ይሄዱ። በውጭ ሀገር ያለውም እንደዚሁ ከውጭ ሀገር ድረስ መጥተው ቦታው ድረስ ሂደው በሚችሉት አስተዋጽኦ አበርክተው ነው እየተመለሱ ያለውና የአማራ ክልል የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለ ናቸው። ክፍል ሁለት ቃለምልልሳቸውን ይዘናል። በሌላ ዘገባችን ደግሞ ጃኖ ከተሰኘው የሙዚቃ ቡድን አባላት ሁለቱ እንግዶቻችን ናቸው። ሙዚቃ ብቻ አይደለም፣ ከሙዚቃ ያለፈ ነው። በጣም በቃ ብዙ ነገር ነው። ሀገር ሲባል በአንድ ቃልም አይገለጽም እና ብቻ ግን ማንነቱን አይልቀቅም ፍጹም ኢትዮጵያዊ፣ ለራስህ ነው ስለ ተሰኘው የሙዚቃ ዝግጅታቸው ይነግሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ስጡን፣ ከአሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድ ማስተሻገሩ ዜና እናስቀድም። የናይጄሪያው ፕሬዝዳንት መሐመድ ቡሐሪ በዋይት ሀውስ ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር ዛሬ ተገናኝተዋል። ሚስተር ቡሐሪ ከሰሃራ በስተ ደቡብ ካለችው አፍሪካ መሪዎች ትራምፕን ለማግኘት የመጀመሪያው ሆነዋል። ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር የታቀደው ግንኙነት ሁለቱን ኮሪያዎች በሚከፍለውና ከወታደራዊ እንቅስቃሴ ነጻ በሆነው ድንበር ላይ ቢሆንም እንደሚመርጡ የዩናይትድ ስቴትስ ዶናልድ ትራምፕ በዛሬው ዕለት ሀሳብ አቅርበዋል። ሚስተር ትራምፕ በትዊተር ገጻቸው ላይ ባሰፈሩት መልእክት ግንኙነቱ በሌላ ሶስተኛ ሀገር ከሚሆን ይልቅ ሰሜንና ደቡብ ኮሪያ ድንበር ላይ ቢሆን ይበልጥ ወካይ ጠቃሚና ዘላቂነት ይኖረዋል ብለዋል። ፕሬዚዳንት ትራምፕ በሳምንቱ ማብቂያ ላይ ከደቡብ ኮሪያው አቻቸው ሙንና ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር ከተገናኙ በኋላ የዩናይትድ ስቴትስና ሰሜን ኮሪያ መሪዎች መካከል በግንቦት አሊያም በሰኔ ወር መጀመሪያ ላይ ሊደረግ ለታቀደው ግንኙነት አወንታዊ አስተያየት ሰጥተዋል። በኮሪያው ባህረ ገባ አካባቢ ለብዙ በርካታ ዓመታት የቆየው ችግርም ከመቼውም በበለጠ መፍትሔ ወደ ማግኘቱ መቃረቡን ቁልፍ የዩናይትድ ስቴትስ መሪዎች ተናግረዋል። ኪም ጆንግ ኡን ባለፈው አርብ ደቡብ ኮሪያን በመጎብኘት የመጀመሪያው የሰሜን መሪ ሆነዋል። በመጨረሻም በማይነማር የሰብአዊ መብቶች ጥሰቶችን የሚመረምሩ የተባበሩት መንግስታት ድርጅት ልኡካን ቡድን አባላት ባንግላዴሽ ከጎበኙ በኋላ ከሀገሪቱ መሪ ከኦንግ ሳንሱኪ ጋር ተገናኝተው ተነጋግረዋል። በባንግላዴሽ ከማይነማር ራኬን ክፍለ ሀገር ሁከቱን የሸሹ ሰባት መቶ ሺህ ስደተኞች መኖራቸው ይታወቃል። አስራ አምስት አባላት ያሉት የአለሙ ድርጅት የጸጥታው ምክር ቤት አባላት ልዑካን ቡድን በዛሬው ዕለት ከአውንግ ሳን ሱኪ ጋር ከወታደራዊ አዛዥ ከጄኔራል ሚን አንግ ሃንግ ጋር የተገናኙት ናይፒፒታው ከተማ ውስጥ ነው። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁ ነው የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አድራጋው ነን። አብረን ከአድማስ ስንሻገር ወደ መጀመሪያው ፕሮግራማችን እናልፋለን። በመጀመሪያው ዘገባችን ጠቅላይ ሚኒስትር አብይ አህመድ በጅቡቲ ያደረጉት የመጀመሪያ ጉብኝት ዓላማ ትብብር ዘርፎችን አጠናቅሮ ለመቀጠል ያለውን ቁርጠኝነት ማሳየት ነው ሲል የውጭ ጉዳይ ሚኒስትር አስታውቋል። ኢትዮጵያ በጅቡቲ በሚካሄደው የወደብ ልማት በጋራ እንድትሳተፍ ጅቡቲን በተመረጡ የኢትዮጵያ ተቋማት ድርሻ እንዲኖራት ከመግባባት ላይ መደረሱን አመልክቷል። የጠቅላይ ሚኒስትሩን ጉብኝት አስመልክቶ የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አቶ መለስ አለምና ያነጋገረው እስክንድር ፍሬው ተከታዩን ዘገባ አልኳል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ የውጭ ጉብኝታቸውን ያደረጉት በሳምንቱ የመጨረሻ ቀናት ነው። ጅቡቲ ደግሞ የመጀመሪያዋ የጉብኝት ሀገር ሆናለች። የውጭ ጉዳይ ሚኒስቴር እንዳለው ታዲያ ጅቡቲ ለጠቅላይ ሚኒስትሩ ጉብኝት የመጀመሪያ አገር መሆኗ ያልተጠበቀ አይደለም። ከጅቡቲ ጋር ያለው ግንኙነት ልዩ ነው ብለዋል የሚኒስቴሩ ቃል አቀባይ አቶ መለስ አለም። ጅቡቲና ኢትዮጵያን የሚያስተሳስሩ በርካታ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች መኖራቸውንም በማስታወስ በሁለቱ ሀገራት መካከል ያለው ኢኮኖሚያዊ ትስስርም ከፍተኛ መሆኑን አቶ መለስ አስታውሰዋል። ኢትዮጵያ የጅቡቲን ወደብ መጠቀሟና በሁለቱ ሀገራት መካከል የተጀመረው የባቡር ትራንስፖርት ደግሞ በማሳያነት ከጠቀሷቸው መካከል ናቸው። በወደብ ልማት በጋራ ለመሳተፍ ጅቡቲም በኢትዮጵያ በሚገኙ የተመረጡ ተቋማት ድርሻ እንዲኖራት ከመግባባት ላይ መደረሱንም ቃል አቀባዩ አብራርተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ በሌሎች የጎረቤት ሀገራትም ጉብኝት እንደሚያደርጉ ቃል አቀባዩ ጠቁመዋል። እነዚህ የጉብኝት ሀገራት ይፋ የሚደረጉት ግን በቀጣይነትና በሂደት መሆኑን ያስረዱት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ወደ ቀጣዩ ዘገባችን ነው የምናልፈው። ጣና ሀይቅንና የአካባቢውን የተፈጥሮ ምህዳር እየጎዳ የሚገኘውን እምቦጭ አረም ለማጥፋት በውጭ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ጋር በትብብር እየሰራ መሆኑን የአማራ ክልል መንግስት አስታውቋል። ዓለም አቀፍ ጥምረት ለጣና ደህንነት የሚል ስያሜ ያለው ግብረሰናይ ድርጅት ለዋሽንግተን ዲሲና አካባቢዋ አዘጋጅቶ ባካሄደው ጤና ለጣና የተባለ ፕሮግራም ላይ ባሰባሰበው ገንዘብ ዘመናዊ የእምቦጭ ማጨጃ መሳሪያና የታጨደውን አረም ተሸክሞ ወደ ማጠራቀሚያ ወይም ማጓጓዣ ተሽከርካሪ ከሚወስደው ተዘዋዋሪ ቀበቶ ጋር መግዛቱን ገልጿል። የክልሉ መንግስት ወክለው በዩናይትድ ስቴትስ ቆይታ አድርገው የነበሩት የአማራ ክልል አካባቢና ደን ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተር ዶክተር በላይነህ አየለን ስቱዲዮ ጋብዘን አነጋግረናቸዋል። ጽዮን ግርማናት ያነጋገረቻቸው የዝግጅቱ የመጀመሪያ ክፍል ሐሙስ ዕለት ቀርቦ ነበር። ቀሪው ቀጥሎ አዳምጡ። ዶክተር በላይነህ አለም አቀፍ ጥምረት ለጣና ደህንነት እንቦጭን ለማስወገድ እያበረከተ ስላለው አስተዋጽኦ እያብራሩ ነበር እያብራሩ ነበር። ቃለ ምልልሱ የተቋረጠው ከዚያው ይቀጥላሉ። በውጭ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እጅግ እጅግ በጣም የሚያበረታታ ነው። በካናዳ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ እና በአሜሪካ ያሉ ኢትዮጵያውያን የሚያደርጉት እንቅስቃሴ በጣም ጉልህ ነው ብሎ መውሰድ ይቻላል። በተለይም ደግሞ የእምቦጭ አረም ማስወገዱን ስራ ለየት ባለ ሁኔታ የሚደግፍ ማህበር እዚህ በአሜሪካን ሀገር የተቋቋመው ግሎባል ኮአሊሽን ፎር ሌክ ጣና ሪስቶሬሽን የጣና ሀይቅን መልሶ የማቋቋም ድርጅት የሚባለው ድርጅት ነው። ይሄ ድርጅት የሚሰጠው ድጋፍ ከሌሎቹ ማህበራት ለየት የሚያደርገው ሌሎቹ በማቴሪያል ለመደገፍ ነው በዋናነት የገቡት። ይሄ ተቋም ግን ግሎባል ኮሊሽን በማቴሪያል ለመደገፍ ከሚያደርገው ጥረት በተጨማሪ ለክልሉ የአካባቢ ጥበቃ ቢሮ የቴክኒክ ድጋፍ የሚያደርግ አማካሪ ሆኖ መስራቱ ነው። እና አሁን እዚህ ግሎባል ኮዋሊሽን ላይ ያሉ ሰዎች አመራሮች በአብዛኛው የአካባቢ ጥበቃ ሙያ የሃይድሮሎጂ ሙያ ያላቸው የዩኒቨርሲቲ ፕሮፌሰሮች እና ተመራማሪዎች ናቸው። እና እነዚህ ሰዎች ጣና ሐይቅ ድረስ መጥተው እንቦጩ በተጨባጭ ምን እንደሚመስል አሁን ያለበትን ደረጃ እንቦጩ ሊወገድ የሚችልበትንም ሀሳብ እዛው ቦታው ላይ መጥተው አይተው ከኛ ጋር እየሰሩ ያሉ ድርጅቶች ናቸው። እስካሁን ድረስ ባለው ሶስት ከፍተኛ ባለሙያዎች መጥተዋል። መጥተው ከኛ ጋር አብረው እየሰሩ ነው ያሉት። የጣና ሀይቅን በረጅም ጊዜ እንዴት አድርገን ከጉዳት መታደግ አለብን የሚል ስትራቴጂክ ዶክመንት እያዘጋጅን ነው። የዛ ስትራቴጂክ ዶክመንት ዋና አጋር አካላት ሆነው እየሰሩ ነው ያሉትና በተለይ ግሎባል ኮሊሽን ይሄኛው ክፍል ትልቅ እገዛ እያደረገልን ያለንና በራሳችን መተማመን ኖሮን የምንሰራ ተቋም እንድንሆን አቅማችን እየገነባ ያለ ተቋም ነው። ሌላው ተግባራዊ እንቅስቃሴ በማድረግ በኩልም ይሄ ማህበር ግንባር ቀደም ነው። በአትላንታና በእስራኤል የሚገኙ ኢትዮጵያውያን ያዋጡትን ከእነሱ የተሰበሰበውን ገንዘብ በቀጥታ አንድ ማሽን ገዝቶ አሁን ወደ አገር ቤት ልኳል። ምናልባት በዚህ ሁለት ሶስት ቀን ውስጥ ይገባል ወይም ገብቶ ሊሆን ይችላል። አሁን ሰሞኑን እኔ እዚህ ስላለው ነው። ሌላው ደግሞ ዋሽንግተን አካባቢ ካሉ ኢትዮጵያውያን የተሰበሰበውን ማሽን ሁለተኛ ማሽን ገዝቷል እና ይሄን ማሽንም ምን አይነት መሆን አለበት ከጣና ሁናቴ አኳያ ከእንቦጭ ማስወገጃ ማሽኑ ምን ምን ነገሮች ሊኖሩ ይገባል የሚለውን ከእኛ ጋር ተመካክረን ማሽኑን ኦልሬዲ ክፍያ ተፈጽሟል። እና ከዚህ አኳያ የግሎባል ኮአሊሽን ሚና እጅግ እጅግ በጣም የጎላ ነው። እነዚህ የተገዙት ማሽኖች ምን አገልግሎት ይሰጣሉ? በአጭር ጊዜ ውስጥ ይሄንን ለመከላከል ምን ያህል ነው ሚናቸው የሚሆነው? አሁን ባለው ተጨባጭ ሁኔታ በሰው ጉልበት ነው እስካሁን እየሰራን ያለ ነው። ነገር ግን የሰው ጉልበት ከሀይቁ እስከ ተወሰነ ርቀት ብቻ ነው የሚገባው። ከተወሰነ በኋላ ጥልቀት አለው እና ጥልቀት ያለበትን ቦታ በማሽን ካልታገዝን በስተቀር እንቦጩን አጥፍተን ልንጨርሰው አንችልም እና እነዚህ ማሽኖች በቀጥታ ጣና ሀይቅ ላይ ነው የሚገቡት። በሰው ጉልበት የማይደፈረውን ቦታ እነዚህ ማሽኖች እንቦጩን እየሰበሰቡ ወደ ዳር ያስወግዳሉ። ወደ ዳር ተሰብስቦ የመጣውን ደግሞ በሚደርቅ ጊዜ በእሳት እናቃጥለዋለን። የቀጣይ እቅዳችን ከመሃል እየሰበሰቡ እነዚህ ማሽኖች ወደ ዳር ያመጡልናል እንቦጩን የተወሰነ ቀን ሁለት ሶስት ቀን እዚያው እንዲቆይ እናደርገዋለን። ውሃው መጠጥ እንዲል እንዲወጣ ከዛ በኤክስካቫተር እያደረግን እየጫንን በማጓጓዣ መኪና ማስወገጃ ቦታ አዘጋጅተናል። የቀጣይ እቅዳችን ይህንን ቦጭ ለሌላ ጥቅምም የሚውልበትን መንገድም አንዱ ግሎባል ኮሊሽን እየተመራመረበትና መረጃ እየሰበሰበበት ያለ ነገር ነው። በቂ ናቸው እነዚህ ማሽኖች ወይስ ሌላ ማሽን ያስፈልጋል? እንግዲህ እስካሁን ባለው ተጨባጭ ሁኔታ ለጣና ሐይቅ እስከ አስር ማሽን ያስፈልጋል ብለን ነው በጥናት የለየ ነው። ለጊዜው እነዚህ ማሽኖች የሚያስተነፍሱልን ነው የሚሆኑት። የህዝብ ጉልበት በቀጣይም ይቀጥላል። ሌላም የምንሰራቸው ስራዎች አሉ። ሰው ጉልበት የማይደርስበትንና አስቸጋሪ የሆነውን ቦታ በማሽን እናስወግዳለን። ስለዚህ እስከ አስር ማሽን ያስፈልጋል ብለን በእቅድ የያዝንበት ሁኔታ ነው ያለው እንግዲህ በኢትዮጵያ በጣም በርካታ ችግሮች ያሉበት አካባቢ ነው እና የእምቦጭ አረም ጉዳይ ግን እንደተነሳ ሁሉንም አካባቢ በደቦ ተሳታፊ ያደረገ ነው እና እንዴት አዩት ይህንን እንቅስቃሴ የኢትዮጵያውያኑን ርብርብ? ርብርቡ በጣም የሚገርም ነው፣ በጣም የሚደንቅ ነው። በእኛ እምነት ዓላማችንን ነው ያሳካ ነው እኛ ለህዝቡ ያደረግነው ነገር። እኛ እንደ መንግስት ነው የምንሰራው፣ ከህዝቡ የሚደበቅ ምንም ነገር ሊኖር አይገባም። አሁን ይህንም በውጭ በተጨባጭ ካልተከላከል ነው ወደፊት በጣና ሐይቅ ላይ የሚፈጠረውን ጉዳት፣ በክልሉ በሀገሪቱ ኢኮኖሚ የሚከሰተውን ጉዳት ለህዝቡ በግልጽ ነግረናል። ይህም በማድረጋችን ምክንያት ህዝቡ ኦረዲ ችግሩን የኔ ብሎ ወስዶታል እና የኔ ብሎ ወስዶ በጣም በሚገርምና በሚደንቅ ሁናቴ ህዝቡ ከጎናችን እየቆመ እየተረባረበ ነው ያለው። የክልሉ ህዝብ ብቻ አይደለም አሁን ይህን እገዛ እያደረገ ያለው፣ ለምሳሌ በጣም በሚደንቅ ሁኔታ ከኦሮሚያ ክልል የኦሮሚያ ክልል ወጣቶች ከሁለት መቶ በላይ የሆኑ ወጣቶች ከተለያዩ የክልሉ ዞኖች የተውጣጡ ወጣቶች የጣና ጉዳይ የኔ ነው ጣና ኬኛ አባይ ኬኛ እያሉ መጥተው ጣና ሐይቅ ላይ ታሪክ የማይረሳው ስራ ነው ሰርተው ይሄዱ። በውጭ ሀገር ያለውም እንደዚሁ ከውጭ ሀገር ድረስ መጥተው ቦታው ድረስ ሂደው በሚችሉት አስተዋጽኦ አበርክተው ነው እየተመለሱ ያለው እና ይሄ በጣም የሚገርም የሚገርም ነገር ነው እና ከዚህ የተረዳሁት ነገር ለህዝቡ ትክክለኛ መረጃ መስጠት ከተቻለ ያለውን ነባራዊ ሀቅ ሳይጨመር ሳይቀነስ መግለጽ ከተቻለና ለህብረተሰቡ ሊደግፍ የሚችልበትን አስቻይ ሁኔታ ከፈጠርንለት መቼውንም ቢሆን ወደኋላ እንደማይል ነው የተረዳ ነው እና ይሄ አሁንም ቢሆን ተጠናክሮ ነው መቀጠል ያለበት። ጣናን የመጠበቅ ስራ ገና ሀሁ ብለን የጀመር ነው እንጂ ዛሬ ላይ ስኬት የምናወራበት ደረጃ ላይ አይደለንም። ትልቁ ብለንኛ እንደ ውጤት የምንይዘው አጀንዳው የህዝብ አጀንዳ መሆኑን ስራው የመንግስት የትኩረት አቅጣጫ የህዝቡ የትኩረት አቅጣጫ መሆኑ እና ሁሉም መረባረቡን እንደ ውጤት እንይዛለን። ግን ይሄ ወደ ዋናው ጎላችን የሚያደርሰን መንገድ እንጂ ገና ዓላማችንን አላሳካንም። በቀጣይ በርካታ ስራዎች አሉ። መቼ ነው የያዛችሁት ይህን ነገር አጠናቆ ለመጨረስና ለማጥፋት? እንግዲህ አሁን የመጀመሪያው መታወቁ ነው እያሉ ነው ቀጥሎ አሁን ተጀምሯል ስራውና መቼ ጨርሰን እናጠናቀቃለን የእምቦጭን ጉዳይ እንደመድማለን ብላችሁ ያዛችሁ እኛ አሁን ጣናን እንታደጋለን ብለን ስንነሳ እምቦጭን ብቻ አይደለም ዋና አላማ አድርገን የተነሳ ነው በጣና ሀይቅ ላይ በርካታ ችግሮች ነው ያሉ ከእምቦጭ በላይ አሳሳቢው ችግር ወደ ሀይቁ የሚገባው አፈር ነው በአፈር መሸርሸር አማካኝነት በየአመቱ ከሰላሳ አንድ ሚሊዮን ሜትሪክ ቶን በላይ አፈር ወደ ሀይቃችን ይገባል የሚወጣው ግን ከሶስትና ከአራት ሚሊዮን በላይ አይሆንም። ስለዚህ ይህ አፈር ከላይ ከተራራው አናት ጀምሮ ወደ ሐይቁ እንዳይገባ ማድረግ እስካልቻልን ድረስ እንቦጭ ልናጠፈው አንችልም። እንቦጭ በሐይቅ ላይ የሚንሳፈፈው በውሃ ላይ የሟሙ ንጥረ ነገሮች ማግኘት አለበት፣ ፎስፌት ማግኘት አለበት፣ ናይትሬት ማግኘት አለበት። እነዚህም ፎስፌትና ናይትሬት እንቦጩ የሚያገኘው ከላይ ከተራራው ከጉና ተራራ ከሰከላ ተራራ ጀምሮ ከሚታጠበው ተራራ ነው ማለት ነው ወደዚህ የሚገባው ስለዚህ ይህን ስራ መስራት አለብን። ይሄ በጣም በርካታ ጊዜ የሚፈልግ ስራ ነው። ሌላው በሐይቁ ዙሪያ እየታረሱ ያሉ ውሃዘል መሬቶች አሉ። ከላይ እየታጠበ የሚመጣውን አፈር እያጠለሉ ንጹህ ውሃ ብቻ ወደ ሐይቁ ሊያስገቡ ይችሉ የነበሩ ውሃዘል መሬቶች በአርሶ አደሩ ይታረሳሉ። አሁን የአርሶ አደሩ የገቢ ምንጭ ናቸው። በሂደት አርሶ አደሩን ከዚህ ከውሃዘል መሬቶች እንዳያርስ መሆን አለበት። ይህን ስታደርጊ ደግሞ ለአርሶ አደሩ አማራጭ ገቢ መፍጠር አለብን። ሊኖር የሚያስችለውን ሌላ የኢኮኖሚ እንቅስቃሴ ለመፍጠር እጅግ በጣም ብዙ ሪሶርስ ይፈልጋል፣ ሀብት ይፈልጋል። እና ጣናን ለመታደግና ለማደን በጣም በርካታ በቢሊየን የሚቆጠር ሀብት ነው የሚያስፈልገው። ከዚህ ውስጥ አንዷ ኤሌመንት እንቦጭ ነች። ጣናን ለመታደግ እንቦጭ ማስወገድ በራሱ በቂ አይደለም። የሆነ ሆኖ ግን ፊት ለፊታችን ያለው ጠላት እንቦጭ ነው እና እኛ እንቦጭን እንቆጣጠራለን ስንል ከሐይቁ ሙሉ በሙሉ እናጠፈዋለን ብለን አይደለም የምንነሳው። አንዴ ከተከሰተ እንቦጭ የተከሰተበት ቦታ ላይ ምንም አይነት ስራ ብትሰሪ መቶ በመቶ አታስወግጅውም። ግን እኛ እንደ ቅድ ያስቀመጥነው ነው ምንድን ነው? ቢያንስ እንቦጭ የአርሶ አደሩን ህይወት ህሉና በሚፈታተን ደረጃ መሆን የለበትም። ቢያንስ እንቦጭ ከዚህ በፊት እንደሚኖረው 1520 ሄክታር በሚሸፍን ደረጃ ሳይሆን ከሁለት ሺ እና ከዛ በታች መሆን መቆጣጠር መቻል አለብን። እንቦጭ የጀልባዎችን እንቅስቃሴ የአሳ ማጥመድ እንቅስቃሴን ማስተጓጎል የለበትም። ይህንን በሚቀጥሉት አምስት ዓመታት ውስጥ እናረጋግጣለን ብለን ያስቀመጥ ነው። ዶክተር በላይነህን ማብራሪያ ስለሰጡን እናመሰግናለን። አሁን ወደ ተከታዩ ዝግጅታችን እናልፋለን። ለራስህ ነው የተሰኘ የሙዚቃ ዝግጅት ቅዳሜ ምሽት በሚሊኒየም አዳራሽ አዘጋጅተው ከነበሩት ጃኖ የሙዚቃ ባንድ አባላት ሁለቱ የጋቢና የምሽቱ እንግዶቻችን ናቸው። ከባንዱ አራት መሪ ድምፃውያን መካከል ዲበኩሉ ታፈሰንና ኃይሉ መርጋን መስታወት አራጋው አነጋግራቸዋለች። ከተመሰረተ ሰባት ዓመታትን ያስቆጠረው ጃኖ ባንድ በኢትዮጵያና በተለያዩ የውጭ ሀገር መድረኮች የሙዚቃ ስራዎችን ለሙዚቃ አፍቃሪያን አድርሷል። በቅርቡ ለጃኖ ባንድ የተሰራውን ሁለተኛ አልበም ተንተርሶ ቅዳሜ ምሽት የሙዚቃ መድረክ በሚሊኒየም አዳራሽ ተዘጋጅቶ ነበር። ከድምፃውያን መካከል ዲ በኩሉ ስለ ሙዚቃው ምሽት ገልጾልናል። አልበም እየሰራን ነበረና እንደገና ደግሞ የውጭም ሀገር ቱር ነበረን በዛ ምክንያት ከአድናቂዎቻችን ጋር ትንሽ ጋር አርቀን ነበር፣ ግን አዲሱ አልበማችን ጋር ሆነን በዚህ በቅዳሜ እለቱ በሚሊኒየም ሆል ግቢ ውስጥ በተዘጋጀው ኮንሰርት ላይ ተገናኘን ከህዝቡ ጋርና፣ በጣም በቃ ደስ የሚል ከአይምሮ በላይ ነው ለኛ፣ የሆነ ያሳየን ፍቅር የነበረው ኤነርጂ በጣም ደስ የሚል መንፈስ ነበር የነበረው በምሽቱ ላይ። ምን ያህል ጊዜ ተዘጋጅታችኋል? የነበሩ ሙዚቃዎችን ነው የተጫወታችሁት ወይስ አዳዲስ ሙዚቃዎችን ጨምራችኋል ለኮንሰርቱ የተዘጋጀነው ጊዜ አንድ ወር ከምናምን ነው ጥናት የጀመርነው ከዛ በኋላ ደግሞ የተጫወትናቸው ኮንሰርቱ ላይ የተጫወትናቸው ሙዚቃዎች ደግሞ ብዙውን ሙዚቃ ከአዲሱ አልበማችን እንደገና ደግሞ ከድሮም አልበማችን ላይ ቀላቅለን ነው የተጫወትነው ቦታው ደግሞ አዳራሽ ውስጥ ሳይሆን የሚሊኒየም ሆል ግቢ ውስጥ ነው የተጫወትነው እና በጣም በቃ እንዴት ልበልሽ፣ ሙሉ ነበር። በቃ ማለት በር እስኪ ዘጋ ድረስ ነበረ የነበረው ሰው ና በጣም ጥሩ ጊዜ ነበረ የነበረው። የኮንሰርት ስም ሰጥታችሁታል፣ ምንድን ነበር ስያሜው? ለራስ ነው ለራስ ነው ነው የሚባለው። የአንዳማችን ርዕስም እንደገና ደግሞ የኮንሰርትን ስም ለራስ ነው ነው የሚባለው። ለራስ ነው ማለት በጎም ቢሰራ አንድን ሰው ለራሱ ነው፣ መጥፎም ነገር ቢሰራ መጨረሻው ላይ ዞሮ ለራሱ ነው የሚደርሰው እና ደግሞ ይሄ ትልቅ መልእክት አለው ብለን እናስባለን። ብዙውን ጊዜ የምናደርገው ነገር ዞሮ እኛን የሚጎዳም ወይም የሚጠቅምም ከሆነ ለምን መልካምን ነገር በማድረግ መልካምን ነገር ወደ ራሳችን አንስብም የሚል አመለካከት ይዘን ነው የተነሳ ነው። እና ወደ ህይወታችን ጥሩ ነገር በመስራት ራሳችንንም የምንጠቀም፣ ህዝብንም የምንጠቀም፣ ሀገርን የምንጠቀም በሚል መር ወይም ለራስ ነው የሚለው ሀሳብ ይህን ይመስላል። የእናንተ አድማጮች በአብዛኛው ወጣቶች ናቸው። ወጣቱ ምን አይነት ሙዚቃ ነው አሁን የሚፈልገው? ምክንያቱም ሙዚቃ በየጊዜው አድማጩ የተለያየ ነው። ብዙ ጊዜ የተለመደው የሚያገር አሁን በዚህ ሰዓት፣ ያው አገርኛውን ጥበብ ወይም የአገርኛውን የሙዚቃ ስልት ይዞ ሞደርን ማድረግ ወይም ደግሞ ኢንተርናሽናል ወደ ማድረግ ነው ብዙ ወጣት እየሄደ ያለው እና ይህንን ፈርቅ እኛ ቀደናል ብለን ማውራት እንችላለን ለወጣቱ ምክንያቱም ይዘን ነው መጀመሪያ የመጣነው ስልት የሮክ ስልት እና የኢትዮጵያን ስልት አንድ ላይ አቀናጅተን ነበር ሙዚቃ የጀመርነው።እና እና ያንን በማስመልከት ነው አልበማችንን ጥሩ ስቱዲዮ ውስጥ ጣሊያን ሀገር እና እንዲሁም እዛው አሜሪካ ሀገር ወደ ከሁለት መቶ በላይ ግራሚ ያሸነፈ ስቱዲዮ ውስጥ ነው አልበማችንን ማስተር ያስደረግነው እና ይህንን ስናደርግ ብዙ ገንዘብ ወጪ ይጠይቃል ግን ለሙዚቃው ጽዳት እና ኢቨን ክራር ማሲንቆ ሁሉ ተካቶበታል በአልበማችን ላይ። እንዴት ነው የአልበማችሁ አቀባበል? እየተሸጠ ነው? መቼ ነው የወጣው? ወደ ሁለት ወር ከምናምን ወይ ሶስት ወር አካባቢ ሊሆነ ነው አልበማችን ከወጣ። ግን በሚገርም ሁኔታ ጥሩ ተቀባይነትን እያገኘ ነው በሰው ዘንድ ችን ይሄ ቅዳሜ ኮንሰርት ላይ ለእራሱ ጥሩ ተቀባይነት እንዳገኘ ያየንበት ሁኔታ ለሰው በልቡ ይዞት አብሮት ሚጫወታቸው ሙዚቃዎች ነበሩና በጣም በቃ ደስ የሚል ለእኛም እሱ ነው። ከአእምሮ በላይ ሆነብንና በስቴጁም ላይ በአቀራረባችንም ላይ አንዳንድ ለየት ያሉ እዚህ ሀገር ያልተደረጉ ነገሮችን ለመድፈር ሞክረናል። ሁለት ስቴጅ አድርገን ከዚህ ስቴጅ ወደዛኛው ስቴጅ እየተቀ እንደገና ደግሞ አንዳንድ ኮሪዮግራፊዎችን ጨምረን እነዚህ ማሲንቆ ክራርን፣ ከዚህ ከጊታር ሳውንድ ጋር በመቀላቀል ለሕዝቡ ጥሩ የሆነ ሾው ለማቅረብ ሞክረናል። ተመልካቾቻችሁም አብዛኛው አድማጮቻችሁም ወጣቶች ናቸው። እንዲያው ምን አይነት መልእክቶች ነው ለወጣቱ ማስተላለፍ የምትፈልጉት? ማስተላለፍ የምንፈልገው መልእክት ምን መሰለሽ፣ ከፍቅር ባሻገር ማለት ነው። እንግዲህ ያው ሁሌ ፍቅር ምናምን ነው ይባላል ከዛ በተረፈ ማስተላለፍ የምንፈልገው መልእክት ምን መሰለሽ፣ ብዙ አይነት መልእክቶችን ያዘለ አልበም ነው የሰራ ነው። ስለ አንድነት፣ ስለ ማንነት፣ ፍቅር እንዳለ ሆኖ እንደገና ደግሞ ስለ ሀገር አለ የሚል ሙዚቃ አለ። ያ ሙዚቃ ምንድን ነው የሀገሬን የኔን ማንነት ኢትዮጵያዊነቴን የሚያስጠላኝ ከሆነ ስልጣኔ ጥንቅር ይበል። አደግን ስንል ያለንን ማንነት፣ ያለንን ባህሪ፣ ያለንን ባህል፣ ያለንን ኢትዮጵያዊነት ጥለን መሆን የለበትም እና እሱን አክብረን የሚጠቅመንን ና ለእኛን ያሳድገናል ብለን የምናስበው ስልጣኔ ነው መቀበል ያለብን የሚል ነው እና በሚገርም ሙዚቃ ኤነርጂ ያለው ሙዚቃ በቃ በደንብ ጉልበት ያለው ሙዚቃ ነው። እንደገና ደግሞ ሌላ ዘውዘው የሚል ሙዚቃ አለን። እሱ ደግሞ አንዳንድ ባህሪዎች ናቸው በቃ የአንዳንድ ሰዎች ባህሪ ያለ ለራሱም ሳይሆን ለሌላውም ሳይሆን በየሰው ህይወት ውስጥ እየገባ የሚበጠብት አይነት ካራክተር ያለው በጥባጭ ማለት ወሬኛ። ያን አ በጥባጭ ነው፣ በቃ በወሬ ነው የሚበጠብጠው። እዛም ዘው እያለ ነው የሚገባው። ገቡ አንኳኳም ሁሉ ሲገባ በህይወት ውስጥ እንደዛ አይነት ነገር አለና እንደ ለዛም ሰው እያስተማረ እያስጨፈር እያዝናና ግን መልእክትን ጥሩ መልእክትን የሚያስተላልፍ ነው እና እንደውም ሳይወርሰው ሽበት በድዱ ሳቀው የሚል የሚያስቅ ግጥም ፓርት አለው ያ ምን ምን ያስተምራል መሰለች ምንም ሳይሰራበት በእድሜው ላይ ወጣት እያለ አረጀ እንደማለት ነው እና ሁላ ሁሉም ወጣት ማስተላለፍ የሚፈልገው ማንነቱን ኢትዮጵያዊነት ማይልቀቅ ኢትዮጵያዊነት ብዙ ነገር ነው ሙዚቃ ብቻ አይደለም፣ ከሙዚቃ ያለፈ ነው። በጣም በቃ ብዙ ነገር ነው። ሀገር ሲባል በአንድ ቃልም አይገለጽም እና ብቻ ግን ማንነቱን አይልቀቅ ፍጹም ኢትዮጵያዊ አይናማ ደማማይ ወይዘሪት ኢትዮጵያ። በጃኖ ባንድ ከአራቱ ድምፃውያን መካከል ሀይሉ መርጋ ሙዚቃ ከመጀመራችን በፊት በቅርቡ በድንገት ያጣነውን የሙያ ወንድማችንን ታምራት ደስታን ከሙዚቃ አድናቂዎቻችን ጋር በጸሎት በማሰብ ነው የጀመርነው በማለት ገልጾልናል። በጣም ብዙ ሰው ማስታወቂያዎችን ሁሉ ከምናስተላልፍበት ጊዜ ጀምሮ የራሱን የሆነ ሀሳብ ሲሰጠን ነበረ። ግን እኛ ያው ሪሄርሳል ላይ ከነበርንበት ጊዜ ጀምሮ እያንዳንዱን ነገር ምን ማድረግ እንዳለብን የምነጋገርበት ነበረ። ከአዘጋጆችም ጋር የእሱን ሀዘን በሚመለከት ማራዘም ከተቻለ በትንሹ አንድ ሳምንት ምናምን ማራዘም ቢቻል ብለን አስበን ነበረ፣ ግን አልተቻለም። የወጡት ገንዘቦች እና የተደረጉት እንቅስቃሴዎችን አማክሎ ማራዘም አልተቻለም። ግን እኛ ፕሮግራም ላይ ገና ከመ ላይ ከመውጣታችን ወይም ደግሞ መድረክ ላይ ከመውጣታችን በፊት የእሱ የአንድ የሁለት ደቂቃ የጽሞና ጊዜ ወይም ሀዘናችንን ለመግለጽ ያደረግነው ፕሮግራም ነበር። ኮንሰርቱ ላይ ህዝቡም በደንብ አድርጎ ያንን ነገር ተቀብሎት ከዛ ነገር ጋር ጥሩ ስሜት ውስጥ ገብቷል፣ ያንን ነገር ካሰበ በኋላ ማለት ነው። ግን ያው በጣም የሚያሳዝን እና በጣም አስደንጋጭ ዜና የሰማ ነው። በዚህ እድሜው ወጣት ነው። ብዙ ለኢትዮጵያ ሙዚቃ በጣም ትልቅ ነገር ያበረከተው ወጣት አርቲስት ነው። በእኛ እድሜ ላይ ራሱ ብዙ የሙዚቃ ፈጽኖ ከሰውብን ያለፈ አርቲስት ነው፣ እና እግዚአብሔር ላሽን በገነት ያኖረለን። እሺ፣ ሀይሉ በጣም ነው የማመሰግነው። ከተራራው ማዶ ማዶ ማዶ ወዲያ ከናት ሄደች አለች የልጅነት ልብ ፍራት ወዳች እንዋድል ኖረን ኖረን

If it's your girl, in

چ هی فه از تو ب من بیسهنا ازمه و دست پ بیشکن بیجل ل هم اجت ب چلو ف

እንግዲህ የዛሬው የጋቢና ቪዮኤ ጉዞአችን በዚሁ ተጠናቋል። ቋል። በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሶ፣ በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ዳን ብራውን ነበር። ጉዟችሁ የሰመረ ይሁን እያልን በጀመርነው የጃኖ ባንድ ሙዚቃ እንተዋችኋለን። አንተውን ያንተ Chaud Let's get it up. Nu-i înrădănui să